የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25 እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮሳት የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ጤና ይስጥልን፣ እንደምናመሻችሁ፣ የተከበራችሁ አድማጮቻችን የዕለተ ቅዳሜ ነሐሴ 27 2015 ዓ ም ምሽት ፕሮግራማችንን ከዋሽንግተን ዲሲ ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጂታዬ ነኝ። ለምሽቱ ያሉንን መሰናዶዎች ላስተዋውቅ። የውጭ ሀገር ቋንቋ እየደባለቁ የመናገር ልማድን በቋንቋ ፖሊሲው አማካይነት ለማረም እንደሚሰራ የባህልና ስፖርት ሚኒስቴር ገለጸ። በግልጽ የተቀመጠ ነገር አለ መድረኮች በተቻለ መጠን ሌላ አስገዳጅ ሁኔታ እስካልተፈጠረ በስተቀር በፌዴራል የስራ ቋንቋዎች እንዲናገሩ ነው ሀሳብ ያቀረበው ፖሊሲው በሚናገሩበት ጊዜ ደግሞ በአብዛኛው የአካባቢውን ባህልና ስነምግባር ተከትለው ያንን በደንብ ፕራክቲስ እንዲያደርጉ ተቀምጠዋል። በሚኒስቴር መስሪያ ቤቱ የፖሊሲና የስትራቴጂ ጥናትና ምርምር ስራ አስፈጻሚ ዶክተር አውላቸው ሹመንካን ድምፅን የሰማ ነው። ከዜና በኋላ ሙሉ ዝግጅት ይቀርባል። የነዳጅ ዋጋ ማሻሻያው የኑሮ ውድነቱን እንዳያባብሰው አስግቷል። በዚህም ላይ የተሰናዳ ዘገባ ለምሽቱ ይዘናል። በየሳምንቱ የሚቀርበው የሙዚቃ ቃናም እስከ ፕሮግራማችን ፍጻሜ እያዝናናችሁ ያመሻል። ለሁሉም አብራችሁን እንድትቆዩ እየጋበዝኩ የዓለም ዜናውን እናስቀድማለን። መልካም ምሽት፣ እንደምናመሻችው ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። የህዝብ እንደራሴዎችን ጨምሮ ከአስቸኳይ ጊዜ አዋጁ ጋር በተያያዘ የታሰሩ ሰዎችን ቤተሰብ እንዲያገኛቸው ከፖሊስ ጋር መግባባት ላይ እንደተደረሰ የኢትዮጵያ ሰብዊ መብቶች ኮሚሽን አስታውቀ። ዛሬ በወጣው መግለጫ የፌዴራልና የክልል ምክር ቤት አባላትን ጨምሮ በአስቸኳይ አዋጁ መሰረት የተያዙ 53 ወንድ እስረኞች አዋሽ አርባ ታስረው እንደሚገኙ ኮሚሽኑ ገልጸዋል። ከፊሎቹ ታሳሪዎች በተያዙበት ወቅት የሰብዊ መብት ጥሰት እንደደረሰባቸው፣ ሆኖም በቁጥጥር ስር ከዋሉ በኋላ የተፈጸመ ድብደባ ወይም አካላዊ ጥቃት አለመኖሩ ስለመግለጻቸው I ኮሚሽኑ ጠቅሰዋል። ኬኔዲ አባተ ዝርዝሩን ይዟል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ዛሬ ባወጣው መግለጫ የሕዝብ ተወካዮች ምክር ቤት አባል አቶ ክርስቲያን ታደለ፣ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ የአዲስ አበባ ከተማ ምክር ቤት አባል ዶክተር ካሳ ተሻገር፣ የተቃዋሚ ፖለቲካ ፓርቲ አባል አቶ ስንታየው ቸኮል እንዲሁም የመገናኛ ብዙሀን ባለሙያ የሆነውን በቃሉ አላምረውን ጨምሮ ከአዲስ አበባ ከተማና ከአማራ ክልል የተለያዩ ቦታዎች የተያዙ 53 ወንድ እስረኞች አዋሽ አርባ ተወስደው በእስር ላይ እንደሚገኙ አስታውቋል። በስፍራው በሚገኘው የመከላከያ ካምፕ ውስጥ ተይዘው የሚገኙትን እነዚህን ታሳሪዎች የኢሰመኮ ዋና ኮሚሽነር ዶክተር ዳንኤል በቀለን ጨምሮ አምስት የኮሚሽኑ ባለሙያዎች ትናንት ነሐሴ 26 ቀን 2015 ዓ ም መጎብኘታቸው በመግለጫው ተጠቅሷል። እጅግ አብዛኛዎቹ ታሳሪዎች ለእስር የተዳረጉት በብሔር ማንነታቸው ብቻ መሆኑን እንደሚያምኑ የገለጸው ኢሰመኮ ከእነዚህም ከፊሎቹ በቁጥጥር ስር በሚውሉበት ወቅት የሰብአዊ መብት ጥሰት እንደተፈጸመባቸው፣ ሆኖም በፖሊስ ቁጥጥር ስር ከሆኑ በኋላ የተፈ የተፈጸመ ድብደባ ወይም አካላዊ ጥቃት አለመኖሩን ተናግረዋል ብሏል። አሁን የሚገኙበት ስፍራ ከፍተኛ ሙቀት ያለው በመሆኑና መደበኛ የተጠርጣሪዎች ማቆያ ስፍራ ስላልሆነ ለጤንነታቸው ለደህንነታቸውና ለሕይወታቸው ስጋት እንዳለባቸው ከቤተሰብም ጋር መገናኘት እንዳልቻሉ መግለጻቸውንም አመልክቷል። የፖሊስ ኃላፊዎች በበኩላቸው ታሳሪዎቹ ወደ አዋሽ አርባ የተዛወሩት አዲስ አበባ የሚገኘው የፌዴራል ፖሊስ ማቆያ ጣቢያ ላይ ከፍተኛ መጣበብ በመፈጠሩ መሆኑን ስለመግለጻቸው ጠቅሷል። ከአየር ሁኔታው አንጻር የተሻለ በሆነ ሰፊ አዳራሽ ውስጥ እንደሚገኙ ምግብና ሕክምናን ጨምሮ የተለያዩ አገልግሎቶች እንደሚቀርቡላቸውም እንዲሁ ከቤተሰብ ጋር የሚገናኙበት ሁኔታ እንዲመቻች መግባባት ላይ መደረሱንም የኢሰመኮ የሰብአዊ መብቶች ክትትልና ምርመራ ስራ ክፍል ከፍተኛ ዳይሬክተር ዶክተር ሚዛን አባተ ተናግረዋል። በአስቸኳይ ጊዜ አዋጅም ቢሆን በዓለም አቀፍ ስምምነቶች ላይ በግልጽ እንደተመለከተው አንድም ሰው አስገድዶ መሰወር ለረጅም ጊዜ ማለት ነው የተከለከለ ተግባር መሆኑን እናውቃለን። እንግዲህ በአንዱ የአስቸኳይ ጊዜ አዋጅ ሲታወጅ፣ እንግዲህ ከመደበኛ ሁኔታው ጋር በተዛመደ ሁኔታ እንዲጎበኝ ማድረጉ በተወሰነ መጎ ሊዘገኝ እንደሚችል እንረዳለን። ሆኖም ግን በተራዘመ ሁኔታ ቤተሰብ እንዳይጎበኝ ማድረግ መታረም ያለበት ስለመሆኑ እነሱም በዚ ተስማምተው የቤተሰብ ጉብኝትን ማመቻቸት እንደሚችሉ የሚያስፈልጉ ጉዳዮች የሚፈጸሙ ካሉ አዲስ አበባ በሚገኘው የፖሊስ ቢሮ አማካኝነት እንደሚመቻች ቃል ገብተውልናል። በዚህ ላይ መግባባት ላይ ደርሰናል። ኢሰመኮ የታሳሪዎቹን የሰብዓዊ መብት ጉዳይ መከታተሉን እንደሚቀጥል የገለጹት ዶክተር ሚዛኒ አባተ በአስቸኳይ ጊዜ አዋጅ አውድ ውስጥ ከአዋሽ አርባ ውጭም በተለያዩ አካባቢዎች የታሰሩ በርካታ ሰዎች መኖራቸውን ገልጸው እነዚህ እስረኞች አዋጁ የማይመለከታቸው ከሆነ በመደበኛው ሕግ አፋጣኝ ፍትሕ እንዲያገኙ ጠይቀዋል። ለአሜሪካ ድምጽ ኬኔዲ አባተ፣ አዲስ አበባ። በዚህ ሳምንት የጋቦን ፕሬዚደንት አሊ ቦንጎን ከስልጣን ያስወገደው መፈንቅለ መንግስት መሪ ያለፉ ምርጫዎችን ስህተት ላለመድገም ለምርጫ መቸኮል እንደማያስፈልግ ተናገሩ። የእሳቸው ንግግር የተሰማው ወታደራዊ መኮንኖች ቡድን ስልጣን ለሲቪል አስተዳደር እንዲመልስ ጫና እየበረታበት ባለበት ወቅት ነው። አሊ ቦንጎ ለሶስተኛ ጊዜ ፕሬዚደንታዊ ምርጫ ማሸንፋቸው በታወጀ ከደቂቃዎች በኋላ ነበረ በጀኔራል ብሪስ አልጊ ንጎሜ የተመሩት ወታደራዊ መኮንኖች ረቡዕ ዕለት መንበረ ስልጣኑን የተቆጣጠሩት። መኮንኖቹ ቦንጎ ሲሆኑ በቁም እስር ላይ በመዋል ጀኔራል ንጎሜን ርዕሰ መስተዳደር አድርገው በመሾም የቦንጎ ቤተሰብ የ56 ዓመታት የሥልጣን ዓመታትን ቋጭተዋል። የቅዳሜው ምርጫ ትክክለኛ አሸናፊ ነኝ ያለው የጋቦኑ ዋና ተቃዋሚ ቡድን አልተርናንስ 2023፣ ዓለም አቀፉ ማህበረሰብ በወታደራዊ መኮንኖቹ ስልጣን ለሲቪሎች እንዲመልሱ እንዲያበረታታቸው አርብ እለት አሳስበዋል። የምርጫ ቁጠራና ቁጥጥር በሚያደርጉ ሰዎች ላይ የበረከተውን የዛቻ ማዕበል ለመግታት ያለመው የዩናይትድ ስቴትስ የፍትህ መስሪያ ቤት የምርጫ ሰራተኞችን አስፈራርተዋል ያላቸውን ከደርዘን በላይ ሰዎች ላይ ክስ መክፈቱ ተሰምቷል። በምርጫዎች መካከል ባሉ ጸጥታ የሰፈነባቸው ወቅቶችም ሳይቀር ሰራተኞች ዛቻ እየተፈጸመባቸው ነው ሲሉ ባለሙያዎች አስጠንቅቀዋል። አንዳንዶቹ የቀድሞው ፕሬዚደንት ዶናልድ ትራምፕና አጋሮቻቸው የ2020 የጎርጎሳያኑ ዘመን ምርጫ ተሰርቋል በማለት ደጋግመው ሀሰት በመናገር በምርጫ ሰራተኞች ላይ የሴራ ጽንሰ ሀሳቦችን እያሰራጩ ነው ሲሉም ይወቅሳሉ። ሁለት ተጨማሪ ሰዎች በአሪዞናና ጆርጂያ ግዛቶች የምርጫ ሰራተኞች በማስፈራራት ወንጀል ሐሙስ ዕለት ጥፋተኛ መሆናቸውን አምነዋል። ጠቅላይ አቃቤ ሕግ ሜሪክ ጋርላንድ የፍትህ መስሪያ ቤቱ ምርመራውን እንደሚቀጥል ገልጸው ተግባራዊ ዲሞክራሲ ምርጫችንን የሚያስተዳድሩ የመንግሥት ሠራተኞችን ለሕይወታቸው ሳይሰጉ ሥራቸውን እንዲሠሩ ይቻል ብለዋል። በስተ መጨረሻ የኖቤል ፋውንዴሽን ቅዳሜ ዕለት የሩሲያ የቤላሩስና የኢራን ተወካዮች በዚህ ዓመት የኖቤል ሽልማት ስነ ስርዓት ላይ እንዲገኙ ያቀረበውን ግብዣ ሰርዘዋል። የአሁኑ ውሳኔ የተሰማው የቀደመው አጨቃጫቂ ውሳኔ ጠንካራ ምላሾች በመቀስቀሱ እንደሆነም አስታውቀዋል። ክብር የተሸረውን ሽልማት የሚያስተዳድረው የግል ፋውንዴሽን ከአንድ ዓመት በፊት የነበረውን አቋም ቀይሮ ለሦስቱ ሀገሮች ተወካዮች ግብዣ መላኩን ተከትሎ በርካታ የስዊድን የሕግ አውጪዎች በስዊድን ዋና ከተማ አስተውከሉም የሚካሄደውን የዘንድሮውን የኖቤል ሽልማት ስነ ስርዓት ማይካፈሉ ተናግረዋል። የኖቤል ፋውንዴሽን ባሰራጨው አጭር መግለጫ የኖቤል ሽልማት የሚወክላቸውን እሴቶችና መልእክቶች በተሻለ መጠን በስፋት ማድረስ አስፈላጊና ትክክል ነው ብሎ ማመኑ የውሳኔው መሠረት እንደሆነም አስታውቋል። አድማጮች፣ ለምሽቱ የያዝናቸው አጫጭር ዜናዎች እነዚህ ነበሩ። ከቀሪ የቅዳሜ ምሽት ስርጭት ጋር አብራችሁ ቆዩ። የዓለም ዜናዎችን አድምጠን ተመልሰናል። በ19 በ25፣ እና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ላይ የሚተላለፈው የቅዳሜ ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችሁን እንድታመሹ በድጋሚ ልጋብዝ። በቀዳሚነት ወደ ያዝነው ዝግጅት ይሆናል የምናልፈው። በኢትዮጵያ በንግግር መሐል የውጭ ሀገራትን ልሳናት ጣልቃ እያስገቡ መናገር ያልተለመደ ነገር አይደለም። ከቅርብ ጊዜያት ወዲህ ግን በተለይም የእንግሊዝኛ ቃላትን እየቀየጡ መናገር እየገነነ መጥቷል። በአርባ ምንጭ ዩኒቨርሲቲ የቋንቋ መምህር የሆኑት አቶ ታመነ ቻላቸው እንዲህ አይነቱ የአነጋገር ልማድ ጉራማይሌ ቋንቋ ተብሎ እንደሚታወቅ ገልጸው፣ በዋናነት በብዙሃን መገናኛዎች ላይ የሚቀርቡ ባለስልጣናትና ታዋቂ ሰዎች ልማዱን ወደ ማህበረሰቡ እንዳስተላለፉ ያመለክታሉ። በልዩ ልዩ የብዙሀን መገናኛዎች ላይ ከ30 ዓመታት በላይ የሰራውና በአሁኑ ወቅት የአሜሪካ ድምጽ የአፍሪካ ቀንድ ክፍል ኃላፊ የሆነው ሶሎሞን አባተም ቅይጥ ያነጋገር ልማዱ ብዙሀን መገናኛዎችንም እየፈተነ እንደመጣ የግል ምልከታውን አጋርቶናል። በባህልና ስፖርት ሚኒስቴር የፖሊሲና የስትራቴጂ ጥናት እንዲሁም ምርምር ስራ አስፈጻሚው ዶክተር አውላቸው ሹመንካ ደግሞ በ2012 ዓ ምህረት ወደ ትግበራ የገባው የቋንቋ ፖሊሲ የመንግስት የስራ ኃላፊዎችን ጭምር ጉራማይሌ ቋንቋ መጠቀምን እንደሚከለክል ለአሜሪካ ድምፅ ገልጸዋል። በመጪው 2016 ዓ ምህረት ፖሊሲውን ይበልጡን ወደ ማህበረሰቡ በማዝለቅ ችግሩን ለማቃለል እንደሚጥር ዶክተር አውላቸው ገልጸዋል። አስማማ ወየነው በጉዳዩ ላይ ተከታዩን ዘገባ አሰናድቷል። ከሰማኒያ በላይ ቋንቋዎች በሚነገሩባት ኢትዮጵያ የውጭ ሀገራትን ቋንቋዎች እየቀየጡ መነጋገር ፈጽሞ ያልተለመደ አይደለም። ቀደም ባለው ጊዜ የግሪክ፣ የስፔን፣ የፖርቹጋል፣ የጣሊያን፣ የፈረንሳይና የአረበኛ ልሳናትንና የአነጋገር ተጽዕኖዎችን በአገረኛ ቋንቋዎች መሀል መስማት እንግዳ አልነበረም። እንዲሁም በባዕዳፍ የሚነገሩ በርካታ ቃላትና ዘይቤዎች ወደ አገረኛ ቋንቋዎች ተላልፈው ከአገረኛ ቢላት ጋር ተወራርሰዋል። ሁኖም ከቅርብ ጊዜያት ወዲህ በተለይም እንግሊዝኛን በአገረኛ ቋንቋዎች መሀል እየደባለቁ ሲነጋገሩ ማድመጥ በእጅጉ እየተስፋፋ መጥቷል። አንጋፎች የሥነ ቃልና የሥነ ጽሑፍ ምሁር ዶክተር ፍቃድ አዘዘ የአነጋገር ልማዱ ከመግነኑ የተነሳ አማርዝኛ እስከ ማለት አድርሷቸዋል። አቶ ታመነ ቻላቸው በአርባ ምንጭ ዩኒቨርሲቲ የአማርኛ ቋንቋና ሥነ ጽሑፍ ትምህርት ክፍል መምህር ሲሆኑ በጉዳዩ ላይ ጥናትና ምርምር እያደረጉ ይገኛሉ። ሁለትና ሦስት ልሳናት እያደባለቁ የመጠቀም ልማድ ጉራማይል በሚል ስያሜ እንደሚታወቅ ይናገራሉ። ሰዎች ጉራማይል ቋንቋ የሚጠቀሙትም በልዩ ልዩ ምክንያቶች እንደሆነ ያብራራሉ። አንድ አማርኛ ወይ ኦሮምኛ ወይም ትግርኛ የሚናገር ሰው ንግግር በሚያደርግበት ጊዜ መልእክቱን በሚያስተላልፍበት ጊዜ የእንግሊዝኛ ቃላትን ወይም የእንግሊዝኛ ሀረጎችን የእንግሊዝኛ ረፍተ ነገሮችን እያቀላቀለ ሲናገር አዋቂነቴን ወይም ደግሞ የሰለጠንኩ ሰው ነኝ የሚለውን ይገልጥልኛል ከሚል አመለካከት ሊመጣ ይችላል። በዛ መንገድ ይመጣል። አንዳንዴ ደግሞ በራስ ቋንቋ ሀሳብን መግለጽ አቅም እጥረት የሚገጥምበት ጊዜ፣ ወይ የራስን ቋንቋ በአግባቡ ካለማወቅ፣ ወይ ደግሞ የትምህርታችን ነገር፣ ወይ የምንመለከታቸው ሚዲያዎች የምንውልበት ሁኔታ ከሌላ ቋንቋ ጋር ያገናኘንና በራሴ ቋንቋ ለመግለጽ በጣም ይከብደኛል ከሚል ሀሳብ ወይም መግለጽ ሲያክተንም ካተማርነው፣ ካነበብነው፣ ካየናቸው ነገሮች ያሉትን ለመግለጽ ስለሚያስችልን በዛ መንገድ ሊመጣ ይችላል። የሚዲያ ተጽዕኖ ሊያመጣብን ይችላል። የምንከታተላቸው የቴሌቪዥን ጣቢያዎች፣ የሬዲዮ ጣቢያዎች፣ የምናያቸው ፊልሞች፣ የምናነባቸው መጽሐፍት፣ የምናነባቸው ጋዜጦችም ተጽዕኖ አድርገውብን በዛ መንገድ ሊመጣብን ይችላል። አንዳንዴም ከብዙሀኑ ማህበረሰብ ወይም ከአብዛኛው መደበቅ የሚፈለጉ ወይም ምስጢር አድርጎ ብዙ ሰዎች እንዳይሰሙት ከመፈለግ ምስጢር እናድርገው የሚባል ነገር ሲኖር በተለይ እንደዚህ አይነቱ የአራዳ ቋንቋ ተብሎ የሚገለጸው ሊሆን ይችላል። በዚህ አይነት መንገድ ሰዎች ምስጢራችን እንዳያውቁብን ከሚል የሚመጣ ነገር ይኖራል። ስለዚህ በእንደዚህ አይነት መንገዶች ሊመጣ ይችላል። የቋንቋዎችን እያደባለቁ መጠቀም ከሰላሳ ዓመታት በላይ በጋዜጠኝነት ሙያ ውስጥ የቆየው የአሜሪካ ድምፅ ባልደረባ ሰለሞን አባተ ሐሳቡ፣ የግል ምልከታው እንጂ የአሜሪካ ድምፅን እንደማይወክል ገልጾ በጉዳዩ ላይ ከልምዱ በመነሳት ምልከታውን አጋርቶናል። ቋንቋ በተለይ ለብዙሃን መገናኛዎች መልእክታቸውን ለማድረስ ዋና መሳሪያ ነው የሚለው ሰለሞን፣ አጠቃቀሙም ተፈላጊውን ውጤት ለማስገኘት በሚያስችል ተግባቦት መሆን እንዳለበት ይናገራል። በማንኛውም ቋንቋ ውስጥ ያልተለመዱ ሌሎች ቃላትን፣ አገላለጾችን መደንቀር ቋንቋውን ወይም አንተ መሳሪያ ብለህ የምታስበውን መገናኛ ማዛግ ማለት ነው፣ መስበር ማለት ነው፣ ማበላሸት ማለት ነው። በእኔ እምነት እንደፈለገህ እያጠራቀምክ እያሰባሰብክ፣ ከዚህም ከዚያም እያደረግህ በመገናኛ ብዙሃን ላይ የምትጠቀምበት አይደለም። ብዙሃንን ለመድረስ እንደፈለግህም ተጠቀምበት። መሳሪያ አይደለም የሚል እምነት አለኝ በእኔ በኩል። በሌላ በኩል ደግሞ ቋንቋ ዘራፊ ነው። ማንኛውም ቋንቋ ያገኘውን እየቃረመ እያደገ እያደገ እያደገ ይሄዳል፣ ግዙፍ እየሆነ ይሄዳል። ስለዚህ የውጭ ቃላትን ወይም የውጭ አገላለጾችን ወይም ለዛ ቋንቋ ባዕድ የሆኑ ቃላትና አገላለጾችን መጠቀም አግባብ አይደለም ብዬ ሳስብ ቋንቋው ዝግ መሆን አለበት ማለት አይደለም። አሁን ላለው ሁኔታ ሕዝብ አዳራሽ ውስጥ ሰብስበህ ያ ሕዝብ በማይገባው አፍ አትናገር ማለት ነው። መልእክትህን በትክክል አድርስ ማለት ነው። ነገር ግን በአንተ ቋንቋ ውስጥ ወይም አንተ እንደ መገናኛ ብዙሃን ባልደረባ በምትሰራበት ቋንቋ ውስጥ ወይም ደግሞ በአንድ አዳራሽ ውስጥ ሰው ሰብስበህ መልእክትህን ማድረስ በምትፈልግበት ጊዜ መግለጽ የምትችልበት ቃል ከሌለህ ተዋስ። ሌላ ቃል ያ ቃል ካለበት ቦታ አምጣውና ግን ግለጸው፣ አስተምረው፣ አበልጽገውና የቋንቋ አካል አድርገው ውሰደው። ስለዚህ በሁለቱም በኩል ግልጽ አእምሯችንን ክፍት አድርገን መጠቀም አለብን ማለት ነው። መልእክቱን ስናስተላልፍ መጀመሪያ የምንናገርበትን ቋንቋ ማጽዳት፣ ማጥራት አለብን። መልእክቴ የማስተላልፈው ነገር በትክክል አድማጭ ጋር መድረሱን እርግጠኛ መሆን አለብኝ። በዚህ ሁኔታ ነው የውጭ ቋንቋዎችን ወይም የውጭ ቃላትን እንግሊዝኛ ብቻ አይደለም፣ ከየትኛውም ቦታ የሚመጡ ቃላትን በአግባቡ መጠቀም አለብን ብዬ ማም ነው። የአርባምንጭ ዩኒቨርስቲ የቋንቋ መምሩ አቶ ታመነ ቻላችሁ በበኩላቸው በጉራሜ ላይ ያነጋገር ጥቅም ላይ በሚውሉት የባህር ቋንቋዎች ውስጥ የተካበቱ ሐሳቦችን ማኅበረሰቡ እንዲላመድ በማድረግ በኩል የራሱ ፋይዳዎች እንዳሉት ይስማማሉ። ይህም ሆኖ አጠቃቀሙ ላይ ጥንቃቄ ካልተደረገ ጉዳቶቹ እንደሚያመዙን ያመለክታሉ። ጉራማይሌ ቋንቋ መጠቀም መልእክታችንን በአግባቡ እንዳናስተላልፍ ሊያደርገን ይችላል። ለምሳሌ አማርኛ ወይም ኦሮምኛ ወይም ትግርኛ ወይም ጋሞኛ ወይም ሌላ የአካባቢውን ቋንቋ ብቻ የሚያውቁ ገጠር ያሉ ትምህርት ቤት ያልገቡ ያልተማሩ ሰዎች ያሉበት አካባቢ ሂደን መልእክት ለማስተላለፍ ፈልገን ግማሽ በግማሽ እንግሊዝኛ እየቀላቀልን የምናወራ ከሆነ የሚሰሙን ሰዎችም ከመደናገር በቀር እኛም መልእክታችንን ሳናደርስ እንደ ቁራ ከመመለስ በቀር ምንም ነገር ሳናስተላልፍ ልንመለስ እንችላለን። ከዚህ አይነት ነገር አንጻር መልእክት በአግባቡ ማድረስ እንዳይቻል እንቅፋት ሊሆን ይችላል። ከዚህ አንጻር ጉዳት ይኖረዋል። በሌላ መንገድ ደግሞ ጉራማይሌ ቋንቋን አብዝቶ መጠቀም የአንድን ቋንቋ ሕልውና ሊፈታተን የሚችል አንድን ቋንቋ እድገቱ እንዲገታ ወይም አንዳንዴ ደግሞ እስከ መጥፋት ድረስ ቋንቋው መልኩን እንዲቀየር እስከ ማድረግ ድረስ ሊመጣ ይችላል ከዚህ አንጻርም ጉዳት ይኖረዋል። በሌላ መንገድ ደግሞ በማህበረሰብ ስነ ልቦናዊ አስተሳሰብ ላይ በማህበረሰብ ላይ ስነ ልቦናዊ ቀውስን ከማምጣት አንጻርም ከፍተኛ ተጽዕኖ ሊኖረው ይችላል። ቋንቋ ሐሳቤን አይገልጽልኝም፣ የኔን ቋንቋ ስናገር ዘመናዊ አልሆንኩም፣ የኔን ቋንቋ ይህን መናገሬ የተማርኩ አያስመስለኝም፣ ቋንቋ ይህ በአግባቡ ሐሳብን ሊገልጽልኝ አይችልም ከሚል ነገር አንጻር በራስ መተማመንን ሊያሳጣ የሚችልበት ነገር ይኖርና ከማህበረሰብንም የስነ ልቦና ቀውስ እንዲኖርበት የማድረግ ነገር ሊመጣ ይችላል። በጥናት የማረጋገጡ አስፈላጊነት እንደተጠበቀ ሆኖ በአሁኑ ወቅት የእንግሊዝኛ ፊልም በማህበረሰቡ የንግግር ተግባቦት ውስጥ በስፋት ማስተዋል አዳጋች እንዳልሆነ ይናገራሉ። ለዚህም በተለይ የብሮድካስት ብዙሀን መገናኛዎች ሚና ከፍተኛ ስለ መሆኑ ይገልጻሉ። በአብዛኛው ሚዲያ የሚያቀርበው ዝነኛ ሰዎችን ነው ባለስልጣናትን ነው ጥናት የሰሩ ወይም ትልቅ አዲስ ግኝት ያገኙ የሚባሉ ምሁራን ነው የሚያቀርበው እነዚህ ሰዎች ናቸው በአብዛኛው ሚዲያው ላይ የሚታዩት እና ጋዜጠኞቹም ናቸው እንደዚህ አይነት የቋንቋ አጠቃቀም ሲጠቀሙ የሚስተዋሉት በኢትዮጵያ ሚዲያ ላይ አሁን ባለው ሁኔታ ይሄ ማህበረሰብ ዝነኛ የሚባሉትን ባለስልጣናቱ ጋዜጠኞቹ ምሁራን የሚባሉት የተናገሩትን የተጠቀሙበትን መንገድ ትክክል አድርጎ የመቁጠር ነገር ስለሚኖር በቋንቋ እድገት ላይ በቋንቋ አጠቃቀም ላይ በራስ ቋንቋ ሀሳብን ከመግለጽ አንጻር ከተለያዩ ነገሮች አንጻር ከፍተኛ ተጽዕኖ ይኖረዋል። ብዙም እየታየ ያለ ነገር ነው እና አንዳንድ ጊዜ የሚጻፉ እና የሚነገሩ ንግግሮችን ስንሰማ በትክክለኛው በቋንቋው አጠቃቀም አንጻር ከቋንቋው ሰዋሰዋዊ አንጻር ሲታይ መልእክት የማያስተላልፉ የሚመስሉ እንደዚህ አድርጎ በጣም አብዝቶ መጠቀም የቋንቋን ሕልውና ሁሉ እስከ መፈታተን ይደርሳልና፣ በጣም አብዝተን ጉራማይሌ ቋንቋ እየተጠቀምን በሄድን ቁጥር የራሳችንን ቋንቋ እየረሳን የራሳችንን ቋንቋ እየተውን መሄድ ነው። የራሳችንን ቋንቋ እየተውን መሄድ ደግሞ በማንነትም ላይ ለውጥ እስከ ማምጣት የማንነት በማንነት እስከ ማፈር የማንነት ቀውስ እስከ ማምጣት የሚሄድ ነገር ነው። የአሜሪካ ድምጽ ባልደረባው ሰለሞን አባተ የቅይጥ ቋንቋ ልማዱን በማስፋፋት ረገድ በብዙኃን መገናኛዎች ላይ በሚቀርበው ወቀሳ ይስማማል። ከዚያም ጋር በእንግድነት ሲጋበዙ ቋንቋዎቹ እያደባለቁ የሚጠቀሙ ባለሥልጣናትና ታዋቂ ሰዎችም መልእክት የማስተላለፍ ሂደቱን እንደምን ፈታኝ እንደሚያደርጉት እርሱና ባልደረቦቹ በሥራ ላይ የሚገጥማቸውን በአስረጅነት እያነሳ ያስረዳል። አንደኛው እንጠይቃለን፣ በአክብሮት እንጠይቃለን። ይሄ የምናደርገው ቃለ ምልልስ ለሕዝብ የሚቀርብ ስለሆነ ይህንም ቋንቋ ለሚናገር ሰው ወይም ይህ ቋንቋ ለሚገባው ሰው የሚተላለፍ ስለሆነ ያኛውን የሚደባለቁትን ቃል ባዕድ ቃል ወይም ጉራማይ ላይ የሚያደርጉበትን ቃል ማወቅ አለማወቁን እርግጠኛ ስለማንሆን እባኮ በተቻሎት መጠን ግድ ካልሆነቦት በስተቀር በአማርኛ ብቻ ይናገሩ ብለን እንጠይቃለን። አንዳንድ ጊዜ እንደዚህ አይነት የለመዱ ሰዎች ቃለመጠይቅ ተደራጊ ሰዎች ወይም እንደ ፈሊጥ ይዙታል ወይም ቋንቋቸውን እንደ ማስጌጫ እንደ ማሳመሪያም አድርገው ሊያስቡት ይችላሉ ስለ መልእክታቸው አይደለም ብዙ የሚጨነቁት እንደዛ አይነት ሁኔታ ሲገባን ሁለተኛው መንገድ ምንድን ነው የምናደርገው እግር እግራቸው ስር እየተከተልን እኛ የምናውቀውን ቃል ከሆነ እዛ የሚሸጉጡት የሚደባልቁት ወይም መልእክታቸውን የሚሸፍኑበት ለመተርጎም እንገደዳለን። ስለዚህ ብዙ ጊዜ ስንፍና ነው ያልኩህ ለምንድን ነው እኛ ራሳችንን መጠየቅ ያለብን ነገር፣ እንደዚህ አይነት ባለሙያዎች እንደዚህ አይነት ባለስልጣናት፣ ግድ የሌላቸው ባለስልጣናት ለአድማጭ እንደፈለጋቸው በሚናገሩበት ጊዜ ወይ መጣል ቃለ ምልልሳቸውና፣ ሌላ ለአድማጭህ ለአድማጫቸው አክብሮት ያለውን ባለሙያና አክብሮት ያለውን ባለስልጣን መጋበዝ መገናኛ ብዙሃን ነው። ይሄ የሕዝብ ሀብት ነው። ሕዝብ መረጃ የሚያገኝበት መስመር ነው። ስለዚህ ክብር የሌላቸው ለአድማጭ፣ ለሕዝብ ሰዎችን መጣል እና ሌሎች ሰዎችን መፈለግ ከጊዜ ጋር ስለምንሮጥ ግን ስንፍናዊ ይዘናል። ስለዚህ የግድ እነዚያን ሰዎች እያዝን አየር ላይ ለመውጣት እንገደዳለን። እንደዚያ አይነት መልእክቱን ለማስተላለፍ የቀረበ ሰው እንኩሮ ሲያወራ ሰውም መቃወም አለበት። ለየትኛውም ቋንቋ ነው፣ ለአማርኛ ብቻ አይደለም። ለአፋን ኦሮሞም ሊሆን ይችላል፣ ለትግርኛ ሊሆን ይችላል፣ ለወላይትኛ ሊሆን ይችላል፣ ለጉራግኛ ሊሆን ይችላል። በማንኛውም ቋንቋ ውስጥ ቀርቦ እንኩሮ በሚያደርግበት ጊዜ ካልገባን፣ ክብር ከሌለው ለሚናገረው ሰው ማስቆም ያስፈልጋል የሚል እምነት አለኝ። ቅይጥ ቋንቋ መረጃና መልእክት በግልጽ አነጋገር ለማህበረሰብ ተደራሽ እንዳይሆን እንቅፋት እንደሚፈጥር የሚያስገነዝበው ሰለሞን ሁሉም በትኩረት ሊሰራበት እንደሚገባ ያመለክታል። በራዲዮ፣ በቴሌቪዥን፣ በመደበኛ መገናኛ ብዙሀን ጋዜጠኞች ምስቅልቅል ያለው ወሬ ሲያወሩ የምሰማው አሁን ነው። ምን ማለት እንደሆነ አይገባኝም። ይሄ ለሚሰማቸው ለሚያያቸው ሰው ስድብ፣ ንቀት እንደሆነ አይገባቸውም። ካልገባቸው ደግሞ ተጠያቂው የሚሰደበው የሚናቀው ሰው መሆን አለበት። ዝም ብሎ የሚሰማቸው የሚከታተላቸው የሚከፍላቸው የሚያያቸው ከሆነ እና ሃይ የማይላቸው ከሆነ እሰየው። ከዛ ውጭ ግን የሙያ ስነ ምግባር የሚባል በጣም ትልቅ ክብር ያለው ህግ አለ። ጋዜጠኞች ይሄንን ልናከብር ይገባል። የሙያ ስነ ምግባር አንዱም የምትጠቀምበትን ቋንቋ ንጹሕ ማድረግ የሚደርስ መልእክትህን በትክክል የሚያስተላልፍ ማድረግ ነው። በኢትዮጵያ የቋንቋ አጠቃቀምን አስመልክቶ በ2012 ዓ ም የወጣው የቋንቋ ፖሊሲ በሥራ ላይ ይገኛል። በ11 ምዕራፎች የተከፋፈለው ይህ ፖሊሲ በአንቀጽ ሰባትና አስር ላይ የቋንቋ አጠቃቀም ሥነ ምግባርን የተመለከቱ ድንጋጌዎችን ይዟል። በባህልና ስፖርት ሚኒስቴር የፖሊሲና ስትራቴጂ ጥናትና ምርምር ሥራ አስፈጻሚ ዶክተር አውላቾ ሽመንካ ስለ ፖሊሲው እንደገለጹት የመንግሥት የሥራ ኃላፊዎች በውጭ አገራት በሚያደርጓቸው ንግግሮች በፌዴራሉ የሥራ ቋንቋ እንዲጠቀሙ ያበረታታል። በንግግራቸው ወቅትም የባድ ቋንቋ እንዳይጠቀሙ ይከለክላል። ማንኛውም በኢትዮጵያ ውስጥ ለመስራት ፍቃድ ያለው መገናኛ ብዙኀን በሀገርኛ ቋንቋ በሚያሰራጨው ፕሮግራም ወይም በሚያመዋምድ ላይ ሀገርኛ አቻ ቃላት ወይም ሀረግ እንዲጠቀም፣ የአንድን ብሔረሰብና ሕዝብ ባህልና ማንነት ክብር በሚጠብቅ መልኩ እንዲሆን የማረግ ስምም በአግባቡ እንዲጠቀም የሚል በግልጽ የተቀመጠ ነገር አለ። የአካባቢውን ባህላዊ አክብሮትና የጨዋነት ቋንቋ ስነምግባርም የተከተል እንዲሆን ይደረጋል ይላል። በተለይ ደግሞ ከባለስልጣናት ጋር በተያያዘ በትክክል እንደውም በግልጽ የተቀመጠ ነገር አለ። በዓለም አቀፍ መድረኮች በተቻለ መጠን ሌላ አስገዳጅ ሁኔታ እስካልተፈጠረ በስተቀር በፌዴራል የስራ ቋንቋዎች እንዲናገሩ ነው ሀሳብ ያቀረበው ፖሊሲው። በሚናገሩበት ጊዜ ደግሞ በአብዛኛው የአካባቢውን ባህልና ስነምግባር ተከትለው ያንን በደንብ ፕራክቲስ እንዲያደርጉ ተቀምጧል። የጉራማይሌ ወይም ቅይጥ ቋንቋ አጠቃቀም የሚፈጥረውን የተግባቦች ችግር በዘላቂነት ለመፍታትም በመጪ 2016 ዓ ም የወጣውን ፖሊሲ ይበልጥ ወደ ማህበረሰቡ በማዝለቅ ተግባራዊ ለማድረግ እንደሚሰራ ዶክተር አውላቸው ለአሜሪካ ድምፅ አስታውቋል። ይህንን ለማስፈጸም የሚቋቋሙ ተቋማት አሉ። በደረጃ የጥናትና ምርምር ተቋማት አሉ። ከትርጉም ጋር የተያዙ ነገሮች አሉ። መስራት የሚገባቸው ነገሮች አሉ። ያንን መሰረት ለማስያዝ ጥረቶች እየተደረጉ ነው። ያሉት መመሪያዎችና ደንቦች ለዛ መሰረት የሚሆኑ ነገሮች እየተዘጋጁ ነው። አሁን ሂደት ላይ ያሉ ነገሮች አሉ። እነዚህ ወደ ተግባር ሲለወጡ ቀስ በቀስ በተቻለ መጠን ግንዛቤው የበለጠ የማዳበር ስራ እየተሰራ ወደዚህ ነገር እንዲመጣል የሚል እንትን ነው ያለኝ። ለነገሩ የመንግስት ባለስልጣናት ላይ ብቻ አይደለም ይሄ ጎልቶ የሚታየው መድረክ ላይ ስለሚታዩ እነሱ ካልሆኑ በስተቀር ከሚዲያም ጋር ከሌዩ የተለያዩ ተቋማት ጋር ይሄ ነገር በጣም እየተለመደ ነው ያለው ነው፣ ጉራማይ የሆነ የቋንቋ አጠቃቀም ሁኔታ ማለት ነው። ወደፊት ግን በትክክል በፖሊሱ ላይ የተመላከተ ነገር ስላለ የስነ ምግባር መመሪያው በሚገባ አውጥቶ ወደ ተግባር የማስኬድ ነገር ይጀመራል ብዬ ነው ማምነው። መመሪያው በዚህ አመት ይጀመራል፣ ወደ ተግባር ይገባል ብለን ነው የምናስበው። ስለዚህ ከዛ በኋላ ደግሞ እርምጃዎች ወደ መውሰድም ሊመጣ ይችላል ማለት ነው። በ2012 ዓ ም የወጣው የኢፌድሪ የቋንቋ ፖሊሲ ማንኛውም በኢትዮጵያ ውስጥ ለመስራት ፈቃድ ያለው ብዙሃን መገናኛ በሀገረኛ ቋንቋ በሚያሰራጫቸው ፕሮግራሞች ወይም በሚያትሙ አምድ ውስጥ ሀገረኛ ቃላትን ወይም ሀረጎችን እንዲጠቀም የሚያስገድደውን አንቀጽ ሰባትን ጨምሮ ልዩ ልዩ ድንጋጌዎችን የያዘ ነው። ለአሜሪካ ድምፅ አስማሟዬ ነው ከዋሽንግተን ዲሲ። አስማማዋ የነውን ለዝግጅቱ እናመሰግናለን። የቅዳሜ ምሽት ፕሮግራማችን ይቀጥላል። የነዳጅ ዋጋ ማሻሻያው የኑሮ ውድነቱን እንዳያባብሰው አስክቷል ቀጣዩ ቅንብር ያተኩርበታል። መንግስት በያዝነው ሳምንት ከነሐሴ 23 ቀን ጀምሮ ተግባራዊ ያደረገው የነዳጅ ምርቶችን የችርቻሮ መሸጫ ዋጋ ማሻሻያ የኑሮ ውድነቱን እንደሚያባብሰው ለአሜሪካ ድምፅ አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ተናገሩ። በነዳጅ ላይ የሚደረግ የዋጋ ጭማሪ በሌሎችም ሸቀጦች ላይ ቀጥተኛ ጫና እንደሚያሳድር ነዋሪዎቹ ገልጸዋል። የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው መንግስት የነዳጅ ዋጋ ጭማሪ እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች እንዳሉ ጠቅሰው የዋጋ ማሻሻያው የሌሎች ሸቀጦችን ዋጋ የማናር ተጽዕኖ ይኖረዋል ብለዋል። ከነዳጅ ዋጋ መጨመር ጋር ተያይዘው የሚመጡ ጫናዎችን ለመቀነስም የአጭርና የረጅም ጊዜ እርምጃዎችን መውሰድ ለሚጠበቅበት አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝሩን ይዟል። የንግድና ቀጣናዊ ትስስር ሚኒስቴር ነሐሴ 23 ቀን 2015 ዓ ም ጀምሮ በነዳጅ ምርቶች የችርቻሮ መሸጫ ዋጋ ላይ ማሻሻያ ማድረጉን አስታውቋል። በአዲሱ የዋጋ ማሻሻያ መሠረትም ቤንዚን ላለፉት አራት ወራት ሲሸጥበት ከነበረው በሊትር 69 ብር ከ52 ሳንቲም ከ5 ብር በላይ ጨምሮ ወደ 74 ብር ከ85 ሳንቲም ከፍ ብሏል። ነጭ ናፍጣም በሊትር ከ71 ብር ከ15 ሳንቲም ወደ 76 ብር ከ34 ሳንቲም አድጓል። ላለፉት አራት ወራት በ71 ብር ከ15 ሳንቲም በሊትር ሲሸጥ የነበረው ኬሮዚን አሁን በሊትር 76 ብር ከ34 ሳንቲም እንዲሸጥ ተወስነዋል። ሌሎች የነዳጅ ምርቶችም እንደዚሁ የተወሰነ የዋጋ ጭማሪ ተደርጎባቸዋል። የራይድ አገልግሎት እንደሚሰጡ የተናገሩት የአዲስ አበባ ነዋሪው አቶ ሙላት ደምሴ የአሁኑ የነዳጅ ዋጋ ማሻሻያ ከፍተኛ እንደሆነ ተናግረው ይህም የኑሮ ጫናችንን ያባብሰዋል ይላሉ። ማንኛውም የምትገለገለው ነገር ከትራንስፖርት እና ከነዳጅ ጋር የተገናኘ ነው። ማንኛውም እቃ፣ የእቃ አጓጓዥም አስቤዛውንም ሆነ ከውጭ የሚያስመጣውም ለሀገርም ጥሬ እቃውን የሚያመጣውም በነዳጅ ተጠቅሞ ነው፣ በመኪና ይዞ የሚመጣው። ስለዚህ ተያይዞ ነው አንድ ላይ እየጨመረ የሚሄደው ለነጋዴው ደግሞ የበለጠ እንደዚህ አይነት ነክፍተት ሲገኝለት የበለጠ ዋጋውን እየጨመረ ይሄዳል አገሪቷ ላይ ትልቅ ጫና የሚፈጥረው ይሄ ነው ዋናው በቃ የኢኮኖሚ ባለሙያው ዶክተር አደም ፈቶ በበኩላቸው በነዳጅ ዋጋ ላይ የሚደረግ ጭማሪ የሌሎች ሸቀጦችን ዋጋ የማናርና የማምረቻ ዋጋን የመጨመር ግፊት ስለሚኖረው ተጽዕኖው የጎላ እንደሚሆን ያስረዳሉ ነዳጅ ዋጋ ሲጨምር ሄዶ ሄዶ ኢንፍሌሽኑንም የመጨመሩ ትልቅ አስተዋጽኦ አለው ማለት ነው። ምናልባትም አቀጣጣይ የሆነ ኢፌክት ያለው ነገር ነው የነዳጅን ዋጋ ስንጨምር እንደ አንድ ሴክተር ካየነው ሌላ ሴክተር ላይ ሄዶ ደግሞ የዋጋ ንረትን የሚያመጣበት ሁኔታ ነው ያለው። የምግብ ዋጋ ምግብ ያልሆኑ ነገሮችንም በመጨመር እንደዚህ አይነት ኢፌክት አለው። ይሄ የምርት ሂደት ውስጥም እንደገና የምርት ስርጭት ሂደት ውስጥም ደግሞ ይሄ ነዳጅ የተያያዘ ዋጋ ሲጨምር የማምረቻ ዋጋን በመጨመር ከዛ በኋላ ሄዶ ሄዶ ደግሞ ኮንሱመር ወይም ደግሞ ይሄ ሸማቾችን የምንላቸው ጋር የሚደርስበት ሁኔታ ይኖራል ማለት ነው። ስለዚህ እነዚህ ነገሮች ተያይዘው የግለሰቦችን ገቢ ይቀንሳል፣ የመሸመት አቅማቸውንም እንዲያንስ ያደርጋል። ስለዚህ አጠቃላይ ተጽዕኖ የሚያመጣ ነው ማለት ነው። ከዚህ በፊት እንግዲህ ብዙ ችግሮች ነበሩ ከኮቪድ ጋር የተያዘ ከዛም ደግሞ ተሜኖ ክፍል የተቀሰቀሰ ጦርነት ነበረ። ይሄ እንግዲህ አብዛኛውን የህብረተሰብ ክፍል ገቢ አዳክሞት ነው ያለው። ምናልባት አንዳንድ ሰዎች ምንም ገቢ የማያገኝበት ሁኔታ ነው ያለው እና ይሄ ዳጅ ዋጋ ደግሞ ተጨምሮ እንደ ሶስተኛ እንደ አራተኛ ምክንያት ሲወጣ ናቸው ምናልባት ከቁጥጥሮች ሊሆንባቸው ይችላል። የዓለም ነዳጅ ዋጋ ከሚያዚያ ወር ጀምሮ አንጻራዊ መረጋጋት የታየበት ወቅት ስለነበር ላለፉት አራት ወራት ምንም አይነት የዋጋ ጭማሪ ሳይደረግ እንደቆየ የንግድና ቀጣናዊ ትስስር ሚኒስቴር አውስቷል። የአሁንን ጭማሪ ያደረገው በዓለም ገበያ የነዳጅ ዋጋ በመጨመሩ እንደሆነ ገልጿል። የኢኮኖሚ ባለሙያው ዶክተር አደም ፈቶ ደግሞ መንግስት የዋጋ ጭማሪውን እንዲያደርግ የሚያስገድዱ ሀገራዊና ዓለም አቀፋዊ ምክንያቶች መኖራቸውን ያስረዳሉ። ከአጠቃላይ ለገቢ ንግድ ከምናወጣው ወጪ ከአስራ ሶስት ፐርሰንት በላይ ለነዳጅ ነው የሚወጣው። ከዛም በተጨማሪ ደግሞ ከጊዜ ወደ ጊዜ ለነዳጅ የምናወጣው ወጪም ደግሞ በከፍተኛ ሁኔታ ለምሳሌ ያለፉትን ዓመታት ራሱ ናይ የነዳጅ ዋጋ የምናወጣው በሰማንያ ሶስት ከዛ በላይ ነው ያደገበት ሁኔታ ያለው ይሄ ከፍተኛ የሆነ የውጭ ምንዛሬ ክምችታችንን ይወስድብናል። ምናልባት ብድር ውስጥም ይከተናል፣ መንግስትንም ጫና የሚከትበት ሁኔታ አለ። እንግዲህ መንግስት አሁን የዋጋውን ጭማሪ ሲያደርግ አንዳንድ ታሳቢ ያደረጋቸው ነገሮች ይኖራሉ። እንደ አጠቃላይ አንድ ሁለቱን ብንጠቅስ የውጭ ሀገር ገንዘብ ክምችታችን የፎሬን ኤክስቼንጅ ሪዘርቭ የምንለው ማለት ነው በጣም ተመናምኖ ያለበት ሁኔታ ነው ያለው። አሁን በዚህ ላይ ነዳጅን ሲደጉም እንደነበረ ይታወቃል። የኢትዮጵያ መንግስት ለረዥም ጊዜያት ይሄ ነገር ከጊዜ ወደ ጊዜ ጫና ውስጥ እየከተተው መጥቷል። የሚጠቁመው አማውንት እጅግ በጣም እየበዛበት ስለመጣ ነው ማለት ነው። የተወሰነውን ድጎማ ለማንሳት በተወሰኑ ሴክተሮች ላይ ያለውን ድጎማ ለማንሳት የተገጠቀው ማለት ነው። ሌላው አንድ ተጨማሪ ማንሳት ያለብን ከዚህ በፊት በኢትዮጵያ ውስጥ ያለው የነዳጅ ዋጋና ሀገሮች የነበረው የዋጋ ልዩነት ነበረው። እኛ ሀገር ነዳጅ አንድ ሊትር የሚሸጥበት ዋጋ ከነሱ በግማሽ እንደዚህ ያነሰበት ሁኔታ ነው ያለው እና ያ ነገር ምን አስከትሏል? መንግሥት እንግዲህ በከፍተኛ የውጭ ምንዛሬ ገዝቶ ያስገባውን ነዳጅ በህገወጥ መልኩ መልሶ እነዚህ ሀገሮች ጋር እየደ እንዲሸጥ ምክንያቱም የተሻለ ዋጋ ስለሚያወጣ ማለት ነው እና ከዚህ የነበረውን በህገወጥ መልኩ ወጥ ውጭ ወጣ የነበረውን ነዳጅ ይቀንሳል ማለት ነው። እንደዛም ሆኖ በጭማሪው የታችኛው የህብረተሰብ ክፍል እንዳይጎዳ መንግስት ጥረት እያደረገ ስለመሆኑ ያክላሉ። ተጽዕኖ ቅተኛ ንከም ያላቸውን አካላት እንዳይጎዳ መንግስት እየወሰዳቸው ያሉ ሜጀሮች አሉ። ለምሳሌ በአንድ ጊዜ አይደለም ታሪፉን የጨመረው በሂደት ነው፣ ቀስ በቀስ ነው። እንግዲህ ከአንድ አንድ ወስዷል ይመስል ራይድ ታክሲ አሽከርካሪው አቶ ሙላት ደምሴ ግን የነዳጅ ድጎማው ለተወሰኑ የትራንስፖርት አገልግሎት ሰጪዎች ብቻ ስለሚደረግ ህብረተሰቡ ከእንግልት አልዳነም ይላሉ። ራይድ የምንሰራ ሰዎች ህዝብን እንደማገልገላችን ድጎማ የለንም። ይሄ ደግሞ ለእኛ ድጋፍ ባለመደረጉ ትራንስፖርት ተጠቃሚ በጣም እየቀነሰብን ነው። ለምን? ህዝቡ ከአቅሙ በላይ እየሆነ ስለሆነ ከህዝቡ ጋር ነው አብረን የምንሰራው። ህዝቡ እኛ ጋር መጥቶ ካልተጠቀመ ዋጋ መጨመሩ ምንም ትርጉም የለውም። አንድ ታክሲ አሁን እስከመጣ ጀምሮ የምታየው ታክሲ የለም። ህዝቡ ግን ቆሞ ነው የሚለው። ይሄ መቀረፍ አለበት። ሶስት ልጆቻቸውን ለብቻቸው እንደሚያሳድጉና በከባድ የኑሮ ጫና ውስጥ እንደሚኖሩ የገለጹት ሌላኛዋ አስተያየት ሰጪ ወይዘሮ የሺዋሴ የነዳጅ ዋጋ ጭማሪው የትራንስፖርት ወጪን እንደሚያንረው ይናገራሉ። ታር ነው ሸጨ ሶስት ልጆ የሚያሳድግ እኛ ኑሮ እንጃ እኛ የሚቀበለኝ ነገር ባገኝ እንኳ ልጆችን ሰጥቼ ብሰደድ ራሱ ነፍሴ ነው። ታክሲ ላይ እንኳ ስትሳፈር ስትሳፈር ራሱ ነዳ ይጨምረዋል ብለው በስበቡ በበለጠ ነው የሚችሉ፣ መልስ እኳ አይሰጡንም ራሱ እነሱ። በእነሱ አይፈረድም፣ መንግስት ነው ማስተካከል ያለበት። የነዳጅ ዋጋ ጭማሪው በኑሮ ላይ የሚያስከትለው ጫና በቀላሉ ሊታይ እንደማይገባው የሚያስገነዝቡት ዶክተር አደም ጫናውን ለመቆጣጠር ያስችላሉ ያሏቸውን የመፍትሄ ሀሳቦች ሰንዝረዋል። አሁን መንግስት እየወሰደ ያለው በተለይ ፐብሊክ ትራንስፖርት ተሽከርካሪዎች ላይ ሰብሲዲው እንግዲህ ይቆያል እስከ አምስት አመት ይቆያል የሚል ነው ያለው። አንድ አመት አልቋል፣ አራት አመት ይቀረዋል። ይህንን ነገር ያው नाटक सुनना तक मेजा जाना የሰሞኑን የነዳጅ ዋጋ ጭማሪ ተከትሎ በትራንስፖርት ዋጋ ላይ ማሻሻያ ይደረግ እንደሆነ የንግድና ቀጣናዊ ትስስር ሚኒስቴር የገለጸው ነገር የለም። በጉዳዩም ላይ ከሚኒስቴር መሥሪያ ቤቱ ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለዛሬ አልተሳካም። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። ገብረ ሚካኤል ገብረ መድህንን ለዝግጅቱ እናመሰግናለን። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አብራችሁን ቆዩ። አሁን በየሳምንቱ ቅዳሜ በሙዚቃ ቃና ከሚያዝናናችሁ ከእንግዱ ወልዴ ጋር ልተዋችሁ። መልካም ጊዜ ጤና ስጥልኝ። እንደምናመሻችሁ ዘወትር ቅዳሜ ምሽት ዘና የምንልበት ሳምንታዊ የሙዚቃ ቃና አሁን ጀምረዋል። ሙዚቃዎቹ መራርጬ ወደ እናንተ የማደርሰውና እስከ አራት ሰዓት አብሬያቸው የማመሸው እንግዲ ወልዴ ነኝ። እትቱ በረደኝ፣ በቀን በፀሐይ ናፍቆትሽ ክረምቱን ይዞት ገባወይ፣ ስፍስፍ አልኩኝ ባንቺ ሰውነቴም ካደኝ በልብ ያለ ነገር በሰው አፍ ላይ ይዳኝ። ለዛሬ የሙዚቃ ቃና የመጀመሪያ ምርጫዬ ነው ዳዊት ጽጌ። ይቀጥላል። ዳዊት ጽጌና መስግንን ወደ አንድ በባስተን የሚኖር ወዳጄ ምርጫ እንሄዳለን። ፒያኖማን የመጀመሪያውን አልበም ሲያወጣ የሙዚቃ ኩባንያው በፈጠረው ስህተት ምክንያት ስኬታማ ያልነበረው ቢሊ ጆል በብስጭት ኩባንያው የሚገኝበትንና የትውልድ ስፍራውን ኒውዮርክ ለቆ ወደ ካሊፎርኒያ ይሄዳል። በዛም በአንድ ቡና ቤት ፒያኖ በመጫወት ለተወሰነ ጊዜያት አሳልፏል። ሚስቱም በቡና ቤቱ ልዩ ክፍል አስተናጋጅ ነበረች። ቢሊ ጆል በቡና ቤቱ ቆይታው የዘወትር ደንበኞቹንና በስፍራው የሚሰሩትን ሰዎች ሁኔታ በመታዘብ ፒያኖማን ብሎ ለሰየመው ለዚህ ተወዳጅ ዘፈን ግጥም ጻፈ። Saturday, a regular crowd shuffles in. There's an old man sitting next to me, making love to his tonic and gin. Who never had time for a wife. And he's talking with David, who's still in the Navy, and probably will be for life. በሙዚቃው የሚጠቀሱት ገጸ ባህሪያት በወቅቱ ቢል በሠራበት ቡና ቤት በሚመጡ ደንበኞችና ሠራተኞች እውነተኛ ታሪክ ላይ የተመሠረቱ ናቸው። በመከታተል ላይ የምትገኙት ከአሜሪካ ድምፅ ዘውትር ቅዳሜ ምሽት የሚቀርብላችሁን የሙዚቃ ቃናን ነው። እስከ አራት ሰዓት አብሬያችሁ የምቆየው እንግዳወሌ ነኝ። በቅድሚያ ጋያና እንግሊዛዊው ሳይግራንት ተጫወተው፣ ከዛም እነ ኒና ስሞንን ጨምሮ ሌሎችም ዝነኛ ዘፋኞች ተጫውተውታል። የምጋብዛችው ካናዳዊው ማይክል ቡብሌ የተጫወተውን ነው ፊሊንግ ግድ And I'm feeling good. I am feeling good. Fish in the sea, you know how I feel. River running free, you know how. On a tree, you know how I feel. It's a new dawn, it's a new day, it's a new life for me, and I'm feeling good. Dragonfly out in the sun, you know what I mean, don't you know? Butterflies all having. You know what I mean. Sleep in peace when day is done. That's what I mean. And this soul world is a new world. It's a new dawn, it's a new day, it's a new life. Huh. It's a new dawn. ፊሊንግ ግድ፣ እንደ ስሙ የጥሩ ስሜት ዜማ ነው። አዲስ ንጋት፣ አዲስ ቀን፣ አዲስ ሕይወት እናም ጥሩ ስሜት አለኝ እያለ ነበር ካናዳዊው ማይክል ቡብሌ። በተለይ ቆየት ያሉ ተወዳጅ ዘፈኖችን እንደገና ነፍስ ዘርቶ በመዝፈን ይታወቃል። ከንቅልፌ ቀስቅሰ አልወድም የማኪ ኬቢ ድንቅ ሥራ ነው። ዜማ ብስራት ሱራፌል፣ ግጥም ኢዩኤል ብርሃኑ እንኳን ላካፍልህ ለእኔም አልበቃኸኝ ከንቅልፌ ቀስቅሰ በፍቅሬ አነቃኸኝ

ኪ ኬቢ የነበረች አድማጮች ሂፕስ ዶንት ላይ የኮሎምቢያዊቷ ሻኪራ አንድ ቁጥር ተወዳጅ ዘፈን ነው። በዋይክለፍ ዣን ታጅባ ያቀነቅነችውን ለሚጋብዛችሁ። This is perfection. Where CIA, I, Washington Washington, I ain't guilty, it's a musical exactly. transaction oh. Oh, oh, oh, oh. No more do we snatch rope Refugees run the seas cause we on our own boat oh. I'm on tonight, my hips don't lie And I'm starting to feel you, boy And when let's go, real slow Baby, like this is perfection. Oh, you know I'm on tonight, my hips don't lie And I'm starting to feel it's right The attraction, the tension Baby, like this is perfection ሂፕስ ዶንት ላይ ሻኪራና ዋይክለፍ ዣን ነበሩ። ግሩም ዳንስም የሚያሳዩበት ሙዚቃ ነው። ትዝታና ፍቅር አያረጁም ይላል ሚኒሊኮስ ናቸው። የዛሬ ምሽት የሙዚቃ ቃና የመጨረሻ ምርጫ ያደርገዋለሁ። አብራችሁን ስላመሻችሁ አመሰግናለሁ። ሳምንት እንደማገኛችሁ ተስፋ አድርጋለሁ። እስከዛው መልካም ሳምንት፣ ሰላም። ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 በ25ና በ31 ሜትር ባንድ እንዲሁም በኢትዮ ሳት ሲተላለፍ የቆየው የቅዳሜ ምሽት ፕሮግራማችን እዚህ ላይ አበቃ። ነገ እሁድ በራዲዮ መጽሔት ፕሮግራም መልሰን እስከምንገናኝ ያስተናገድኳችሁ ቆንጂት ታዬ ነኝ። አብራችሁን ስላመሻችሁ